ትምህርት ሀያ አንድ አንድ በአብርሃምና በሎጥ መካከል የተፈጠረው ችግር ምን ነበር? ሀ አብርሃምና ሎጥ ብዙ በጎችና ከብቶች ስለነበሯቸው እንስሶቻቸውን የሚመግቡበት በቂ የግጦሽ ቦታ መታጣቱ ነበር። ሁለት ሎጥ በቈላማው ስፍራ ለመኖር የፈለገው ለምን ነበር? ሀ? በዚያ በጎቹንና ከብቶቹን ለመመገብ በቂ የግጦሽ ቦታ ስለነበረ ነው። ሦስት ሎጥ የተሳሳተ ምርጫ ያደረገው እንዴት ነው? ሀ ሎጥ የተሳሳተው ምን ማድረግ እንዳለበት እግዚአብሔርን ስላልጠየቀ ነው። ለ ሎጥ እግዚአብሔርን መስማት ስላልፈለገ ነው። አራት እኛ እግዚአብሔርን መስማት ካልፈለግን ምን ይደርስብናል? ሀ ወደ ዘላለሙ የእሳት ባህር እንሄዳለን። አምስት ብዙ በግና ከብት ወይም ሀብት ከዘላለሙ የእሳት ባህር ያድነናል? ሀ አያድነንም። ስድስት እግዚአብሔር የሰዶምና የጎሞራን ሕዝብ ክፋት አይቶ ነበር? ሀ አዎን። ሰባት የምናስበውን ማንኛውንም ነገር ከእግዚአብሔር መደበቅ እንችላለን? አ አንችልም። ስምንት የምንናገረውን ማንኛውንም ነገር ከእግዚአብሔር መደበቅ እንችላለን? ሃ አንችልም። ዘጠኝ የምናደርገውን ማንኛውንም ነገር ከእግዚአብሔር መደበቅ እንችላለን? ሃ አንችልም። አስር ሎጥ ወደ ቆላማው ስፍራ ከሄደ በኋላ እግዚአብሔር ለአብርሃም ምን አለው? ሃ እግዚአብሔር የከነአንን ምድር ሁሉ እንደሚሰጠው ነገረው። ለ ደግሞም እግዚአብሔር አብራም እንደ ከዋክብት የበዙ ልጆች እንደሚኖሩት ነገረው። ሀ እግዚአብሔር የአብራም ዘሮች ወደ ሌላ አገር ሄደው እንደሚኖሩና ከአራት መቶ ዓመታት በኋላ ከዚያ መልሶ ወደ ከነአን እንደሚያመጣቸው ተናገረ። አስራ አንድ እግዚአብሔር ለአብራም የሰጠው አዲስ ስም ማን ነበር? ሀ አብርሃም። ዐሥራ ሁለት እግዚአብሔር ለሶራ የሰጣት አዲስ ስም ማን ነበር? ሀ ሳራ። ዐሥራ ሶስት እግዚአብሔር ለአብርሃምና ለሳራ አዲስ ስም የሰጣቸው ለምን ነበር? ሀ ብዙ ዘሮች ስለሚኖሯቸው። ዐሥራ አራት ሳራ መካንና ያረጀች ብትሆንም እንኳን እግዚአብሔር ምን የሚል ቃል ገባላት? አ ሳራ የብዙዎች እናት እንደምትሆን፣ ለሳራ ወንድ ልጅ እንደምትወልድ። ዐሥራ አምስት አብርሃምና ሳራ ዕድሜያቸው ስንት ነበር? አ የአብርሃም አንድ መቶ የሳራ ደግሞ ዘጠና ነበር። ዐሥራ ስድስት እግዚአብሔር ሊያደርገው የማይችለው ነገር አለ? ሀ የለም። አብርሃም እና ሎጥ ሁለቱም ብዙ በጎችና ከብቶች ስለነበሯቸውና ለከብቶቻቸው በቂ የግጦሽ ቦታ ስላልነበረ ተለያዩ። አብርሃም ወዴት ሄደ? ወደ ኮረብታማው ቦታ ወይም ወደ ደጋ። ሎጥ ወዴት ነበር የሄደው? ወደ ረባዳማው ቦታ ወይም ወደ ቆላ። በቆላማው ቦታ የነበሩት ሁለት ከተሞች እነማን ነበሩ? ሰዶምና ገሞራ። የሰዶምና የገሞራ ሰዎች ምን አይነት ሰዎች ነበሩ? በጣም ክፎች ነበሩ። እግዚአብሔር የሰዶምና የገሞራን ሰዎች ክፋት ያውቅ ነበር? አዎን። እግዚአብሔር ስለ ሰዶምና ገሞራ ሰዎች ክፋት እንዴት አወቀ? እግዚአብሔር ሁሉንም ነገር ያያል። እግዚአብሔር የማያየው አንድም ነገር የለም። እግዚአብሔር የሰዶምንና የገሞራን ሰዎች ክፋት ሁሉ አየ። ዘፍጥረት 18 ከቁጥር 20 እስከ 21። ቁጥር 20 ደግሞም እግዚአብሔር እንዲህ አለ፣ በሰዶምና በገሞራ ላይ የሚሰማው ጩኸት እጅግ በዝቷል፣ ኃጢአታቸውም እጅግ ከፍቷል። 21 አድራጎታቸው እኔ ዘንድ እንደደረሰ ጩኸት መሆኑን ለማየት ወደዚያው እወርዳለሁ እንደዚያ ካልሆነም ዐውቃለሁ። እግዚአብሔር ለረጅም ዘመናት ስለ ሰዶም እና ገሞራ ሰዎች ኀጢአት ያውቅ ነበር። የሰዶም እና የገሞራ ሰዎች እግዚአብሔርን ረስተውታል። እግዚአብሔር የእነሱን ኀጢአት ረስተዋል? አልረሳም። ሰዎች እግዚአብሔርን ቢረሱት እርሱ ይረሳቸዋል? አይረሳቸውም። ሰዎች እግዚአብሔርን ቢረሱት እግዚአብሔር ኀጢአታቸውን ይረሳል? አይረሳም። እግዚአብሔር ኀጢአትን አይረሳም። እግዚአብሔር ሁሉንም ኀጢአት በርግጥ ይቀጣል። እግዚአብሔር ሁሉንም ኀጢአት የሚቀጣው ለምንድን ነው? እግዚአብሔር ፍጹም ስለሆነ፣ እግዚአብሔር ሰዎችን ፍጹም አድርጎ ስለፈጠረ፣ ሁሉም ኀጢአት እግዚአብሔርን መቃወም ስለሆነ። እግዚአብሔር የሰዶምና የገሞራን ሰዎች ስለ ኀጢአታቸው ወዲያውኑ ያልቀጣቸው ለምን ነበር? እግዚአብሔር ከኃጢአታቸው ንስሐ እንዲገቡ ስለፈለገ እግዚአብሔር ሊያድናቸው ስለፈለገ። በኖኅ ዘመን ሰዎች ከኃጢአታቸው ንስሐ እንዲገቡ እግዚአብሔር የጠበቃቸው ለምን ያህል ጊዜ ነበር? ለአንድ መቶ ሀያ ዓመታት። ሰዎች ንስሐ ባለመግባታቸው በመጨረሻው እግዚአብሔር ምን አደረገ? እግዚአብሔር ሁሉንም ሰው የሚያጠፋ የጥፋት ውሃ ላክባቸው። እግዚአብሔር ሰዎች ንስሐ እንዲገቡ ይጠብቃል። ነገር ግን ሰዎች ንስሐ ካልገቡ እግዚአብሔር ይቀጣቸዋል። እግዚአብሔር ዛሬ ሰዎችን ስለ ኃጢአታቸው ወዲያውኑ የማይቀጣቸው ስለምንድን ነው? እግዚአብሔር ከኃጢአታቸው ንስሐ እንዲገቡ ስለሚፈልግ እግዚአብሔር ሊያድናቸው ስለሚፈልግ ነው። እግዚአብሔር ሰዎችን ማስፈራራት ብቻ እንጂ ስለ ኀጢአታቸው አይቀጣም? ይቀጣል። እግዚአብሔር ኀጢአትን ሁሉ ይቀጣል። እግዚአብሔር ኀጢአተኞችን የሚቀጣበት ጊዜ ሲደርስ እንዳይቀጣ ማድረግ የሚችል አለ? የለም። እግዚአብሔር ኀጢአተኞችን የሚቀጣበት ጊዜ ሲደርስ ማንም ከእግዚአብሔር ፍርድ ማምለጥ አይችልም። አንድ ቀን እግዚአብሔር ሁለት መላእክት ወደ ሰዶም ላከ። ዘፍጥረት 19 ከቁጥር 1 እስከ 3። አንድ ሁለቱ መላእክት ምሽት ላይ ሰዶም ደረሱ። ሎጥም በሰዶም ከተማ መግቢያ በር ተቀምጦ ነበር። ሎጥም መላእክቱን ሲያይ ሊቀበላቸው ብድግ አለ። በግንባሩም ወደ ምድር ተደፍቶ እጅ ነሳቸው። ሁለት እርሱም ጌቶቼ እባካችሁ ወደ እኔ ወደ ባሪያችሁ ቤት ጎራ በሉ፣ ከዚያም እግራችሁን ታጠቡ፣ አድራችሁም ጠዋት በማለዳ ጒዞአችሁን ትቀጥላላችሁ አላቸው። እነርሱም አይሆንም፣ እዚህ አደባባይ ላይ እናድራለን አሉት። ሦስት ሎጥ ግን አጥብቆ ስለ ለመናቸው አብረውት ወደ ቤቱ ገቡ። ከዚያም ቂጣ ጋግሮ አቀረበላቸውና በሉ። እግዚአብሔር ሁለት መላእክቱን ወደ ሰዶም የላካቸው ለምን ነበር? እግዚአብሔር ሎጥንና ቤተሰቡን ሊያድን ስለፈለገ ነው። ከዚያ በፊት ሎጥ ይኖር የነበረው በሰዶም ከተማ አጠገብ ነበር። በዚያን ጊዜ ግን ሎጥ ይኖር የነበረው በሰዶም ከተማ ውስጥ ነው። ከዚያ በፊት ሎጥ ክፋት በሞላበት በሰዶም ከተማ አጠገብ ይኖር ነበር። እዚያን ጊዜ ግን ሎጥ ይኖር የነበረው ክፋት በሞላበት በሰዶም ከተማ ውስጥ ነው። ኀጢአት በሎጥ ሕይወት ውስጥ ምን እየሠራ እንደነበር አያችሁ? ኀጢአት ሎጥን ወደ ክፋት እያቀረበ እያቀረበ እንዲሄድ እየጐተተው ነበር። ኀጢአት በሁሉም ሰው ላይ የሚያደርገው እንዲህ ነው። ኀጢአት ሰዎችን ወደ ክፋቱ እየቀረቡ እየቀረቡ እንዲሄዱ ይጎትታል። ኀጢአት ሎጥን ወደ ሰዶም እንደ ሳበው ሁሉ ኀጢአት በሰዎች ሁሉ ላይ ምን ያደርጋል? ኀጢአት ሰዎችን ወደ ክፋቱ እየቀረቡ እየቀረቡ እንዲሄዱ ይስባል። መላእክት ሎጥን በጎበኙበት ጊዜ ምን ሆነ? ዘፍጥረት አስራ ዘጠኝ ከአራት ከመተኛታቸውም በፊት የሰዶም ከተማ ነዋሪዎች የሆኑ ወንድ ወጣቶችና ሽማግሌዎች ከየአካባቢው መጥቶ ቤቱን ከበቡት። አምስት ሎጥንም ጠርተው በዚች ምሽት ወደ ቤትህ የገቡት ሰዎች የት አሉ? ሩካቤ ሥጋ እንዲፈጽሙባቸው ወደ ውጭ አውጣልን አሉት። ስድስት ሎጥም ሊያነጋግራቸው ወደ ውጭ ወጣ መዝጊያውንም ከበስተኋላው ዘግቶ እንዲህ አለ። ቁጥር ሰባት ወዳጆቼ ሆይ እባካችሁ እንዲህ ያለውን ክፉ ነገር አታድርጉ። ቁጥር ስምንት እነሆ ወንድ የማያውቁ ሁለት ሴቶች ልጆች አሉኝ። እነርሱን ላውጣላችሁና የፈለጋችሁትን አድርጉባቸው። በእነዚህ ሰዎች ላይ ግን አንዳች ነገር አታድርጉባቸው እኔን ብለው ወደ ቤቴ ገብተዋልና። ቁጥር 9 እነርሱም ዞር በል። ይህ ሰው ራሱ ትናንት ተሰዶ የመጣ ነው። ዛሬ ደግሞ ዳኛ ልሁን ይላል። ዋ፣ በእነርሱ ካሰብነው የከፋ እንዳናስብብህ አሉት። ከዚያም ሎጥን እየገፈታተሩ የበሩን መዝጊያ ለመስበር ተንደረደሩ። የሰዶምና የገሞራ ሰዎች በጣም ክፎች ነበሩ። ሰዎቹ ብዙ ብዙ ውሸት ይናገሩ ነበር። ሰዎቹ በሐሰት ሌሎችን ሰዎች ይከሱ ነበር። ሰዎቹ ጎረቤቶቻቸውን ይረግሙ ነበር። ሰዎቹ የሌሎችን ንብረት ይሰርቁ ነበር። ሰዎቹ ከሌሎች ሰዎች ሚስቶች ጋር ይተኙ ነበር። ሰዎቹ ሌሎችን ሰዎች ይገድሉ ነበር። ሌላው ቀርቶ ወንዶቹ ከወንዶቹ ጋር የግብረ ስጋ ግንኙነት ይፈጽሙ ነበር። በዛሬው ጊዜ ያሉት ሰዎች እንደ ሰዶምና ገሞራ ሰዎች ናቸው። አዎን፣ እኛስ እንደ ሰዶምና ገሞራ ሰዎች ነን። አዎን፣ እኛ የሰዶምና የገሞራን ሰዎች የምንመስለው እንዴት ነው? እኛ ብዙ ውሸቶችን እንናገራለን። እኛም ሌሎችን በሐሰት እንከሳለን። እኛም ጎረቤቶቻችንን እንረግማለን። እኛም የሌሎችን ንብረት እንሰርቃለን እኛም ከሌሎች ሰዎች ምስቶች ጋር እንተኛለን። እኛም ሌሎችን እንገላለን። ከዚያ በኋላ መላእክቱ ምን አደረጉ? ዘፍጥረት 19 ቁጥር ዐሥር እስከ 17 ዐሥር ከቤቱ ውስጥ የነበሩት እንግዶች ግን እጃቸውን በመዘርጋት ስበው ወደ ውስጥ አስገቡት በሩንም ዘጉ 11 ከዚያም በሩን እንዳያገኙት በቤቱ ደጃፍ ላይ የተሰበሰቡትን ወጣቶችና ሽማግሌዎች አይን አሳወሩ። 12 ሁለቱ ሰዎችም ሎጥን እንዲህ አሉት፣ በከተማዋ ውስጥ የሚኖሩ ያንተ የሆኑ ሰዎች አሉህ? አማቾችህ፣ ወንዶችና ሴቶች ወይም ሌሎች ዘመዶች ካሉህ ቶሎ ብለህ ከዚህ እንዲወጡ አድርግ። ይህን ስፍራ ልናጠፋ ነው። በሕዝቦቿ ላይ ወደ እግዚአብሔር የቀረበ ጩኸት ታላቅ በመሆኑ እንዳናጠፋ እግዚአብሔር ልኮናል። አስራ አራት ሎጥ ከቤቱ ውስጥ ወጥቶ የሴት ልጆቹ ዕጮኞች የሆኑትን አማቾቹን እግዚአብሔር ይችን ከተማ ሊያጠፋት ነውና በፍጥነት ከዚህ ስፍራ ውጡ አላቸው። አማቾቹ ግን የሚቀልድ መሰላቸው። አስራ አምስት ሲነጋጋም መላእክቱ ሎጥን ከከተማይቱ ጋር አብራችሁ እንዳትጠፉ ምስትህንና ሁለቱን ሴት ልጆችን ይዘህ ከዚህ ቦታ በፍጥነት ውጣ ብለው አቻከሉት። አስራ ስድስት ሎጥ ሲያመነታም እግዚአብሔር ስለ ራራላቸው ሰዎች የእርሱን የምስቱና የሁለቱ ሴቶች ልጆቹን እጅ ይዘው ከከተማይቱ በደህና አወጧቸው። አስራ ሰባት እንዳወጣቸውን መልአኩ ሕይወታቸውን ለማትረፍ ፈጥናችሁ ሽሹ፣ መለስ ብላችሁ ወደ ኋላችሁ አትመልከቱ፣ ከረባዳው ስፍራ እንኳን ቆም አትበሉ፣ ወደ ተራራው ሽሹ፣ አለበለዚያ ትጠፋላችሁ አላቸው። መላእክቱ የሎጥን እና የሁለቱ ሴቶች ልጆቹን እጆች ይዘው ከከተማይቱ አወጣቸው። እግዚአብሔር ሎጥን ያዳነው መልካም ሰው ስለነበረ ነው። አይደለም። እግዚአብሔር ሎጥን ያዳነው መልካም ሰው ስለነበረ አይደለም። ሎጥ እንደ ሰዶም ሰዎች ባይሆንም እንኳን ኀጢአተኛ ሆኖ ነው የተወለደው። ሎጥ እንደ ማንኛውም ሰው በኀጢአት ተወልዷል። ታዲያ እግዚአብሔር ሎጥን ለምን አዳነው? ሎጥ በእግዚአብሔር ላይ ኀጢአት መሥራቱን ስላወቀ፣ ሎጥ ኀጢአቱ የዘላለም ቅጣት እንደሚያስከትልበት ስላወቀ፣ ሎጥ እግዚአብሔር ብቻ ሊያድነው እንደሚችል ስላወቀ ሎጥ እግዚአብሔር እርሱን ለማዳን አዳኝ እንደሚልክለት ስላመነ። እግዚአብሔር ሁል ጊዜ በእርሱ የሚያምኑትን ያድናቸዋል። መላእክት ሎጥንና ቤተሰቡን ከከተማ ካስወጧቸው በኋላ ምን ተፈጸመ? ዘፍጥረት ከ ከዚያም እግዚአብሔር በሰዶምና በገሞራ ላይ ከሰማይ ከእግዚአብሔር ዘንድ የሚያቃጥል ዲንና እሳት አዘነበባቸው። ሀያ አምስት እነዚያንም ከተሞችና ረባዳውን ምድር በሙሉ በከተሞቹም የሚኖሩትን ሰዎች ሁሉ የምድሩን ቡቃያ ሳይቀር ገለባበጠው። እግዚአብሔር የሰዶምንና የገሞራን ሰዎች ሁሉ በሙሉ አጠፋ። እግዚአብሔር ኀጢአትን ሁሉ ይጠላል። እግዚአብሔር ኀጢአትን ሁሉ ይቀጣል። እግዚአብሔር ኀጢአትን ሁሉ በዘላለም ሞት ይቀጣል። በኖህ ዘመን እግዚአብሔር ሰውን ሁሉ በጥፋት ውሃ አጠፋ። በሰዶምና በገሞራ እግዚአብሔር ሰዎችን ሁሉ በእሳት አጠፋ። መላእክት ሎጥን ሚስቱንና ሁለቱን ሴቶች ልጆቹን ከሰዶም ሲያወጡ ሎጥና ቤተሰቡ ወደ ኋላ እንዳይመለከቱ ነገሯቸው። የሎጥ ሚስት ግን አልታዘዘችም። ዘፍጥረት 19:26 26 የሎጥ ሚስት ግን ወደ ኋላዋ ስለ ተመለከተች የጨው አምድ ሆና ቀረች። እግዚአብሔር የሎጥን ሚስት የጨው አምድ አደረጋት። እግዚአብሔር የሎጥን ሚስት የጨው አምድ ያደረጋት ለምንድን ነው? የሎጥ ሚስት የእግዚአብሔርን ትዕዛዝ በመጣስ ወደ ኋላዋ ስለ ተመለከተች ነው። የሎጥ ሚስት ወደ ኋላ የተመለከተችው ለምንድን ነው? ኀጢአቷን ትወድ ስለ ነበረ ነው። ኀጢአቷን መተው ስላልፈለገች ነው። እግዚአብሔር ኀጢአትን ይጠላል። እግዚአብሔር ኀጢአትን ሁል ጊዜ ይቀጣል። እግዚአብሔር ሁል ጊዜ ኀጢአትን በዘላለም ሞት ይቀጣል። እናንተም እንደ ሎጥ ምስት ኀጢአታችሁን የምትወዱ ከሆነ እግዚአብሔር በሞት ይቀጣችኋል። እናንተም እንደ ሎጥ ምስት ኀጢአትን መተው የማትፈልጉ ከሆነ እግዚአብሔር በሞት ይቀጣቸዋል